በደቡብ ሱዳን የዩናይትድ ስቴትስ አምባሳደር ሀገራቸው የደቡብ ሱዳን ተፋላሚዎች ቀደም ሲል የተስማሙበትን የሰላም ውል ከእንግዲህ አንዳችም ሳይዘገይ ገቢራዊ እንዲያደርጉ መሻቷን ተናግሯል። ጊዜው እየበረረ ነው ይላሉ አምባሳደር ቶማስ ውሼክ። ስለ ደቡብ ሱዳን ተፋላሚዎች የሰላም ስምምነት ገቢራዊነት ሲያወሩም የደቡብ ሱዳን ተፋላሚዎች በመስከረም ወር የደረሱበትን ስምምነት ያለአንዳች ማቅማማት ሙሉ ለሙሉ ገቢራዊ እንዲያደርጉ ሀገራቸው ዩናይትድ ስቴትስ አጥብ ቃትሻለች። የደቡብ ሱዳን ተፋላሚዎች የብሔራዊ አንድነት መንግስት ለመመስረት እንደ ጎርጎሪዮሱ አቆጣጠር ለግንቦት 12 ነገ ማለት ነው የያዙት ቀጠሮ በስድስት ወራት እንዲራዘም የወሰኑት ባለፈው ሳምንት አርብ አዲስ አበባ ውስጥ ባደረጉት ስብሰባ ነበር። በደቡብ ሱዳን ዋነኛ የተቀናቃኞች መሪ ሬክ ማቻር ጥያቄ የተራዘመውን ቀነ ገደብ የምስራቅ አፍሪቃ የልማት በይነ መንግስታት በእንግሊዝኛ መጻሩ ኢጋድ ማክሰኞ ዕለት እውቅና ሰጥቶታል። አምባሳደር ቶማሱ ሼክ በተለይ ከዲ ደብልዩ ዶቼ ቬለ ጋር ባደረጉት ቃለመጠይቅ የጊዜው መራዘም በደቡብ ሱዳን ተፋላሚ ኃይላት ስምምነት ስለተደረሰበት ደስተኝነታቸውን ገልጧል። ሆኖም ሀገራቸው ዩናይትድ ስቴትስ ስምምነቱ ገቢራዊ የሚሆንበትን ተጨባጭ ነገር ማየት ትሻለች። ስድስት ወሩን ጥበብ በተሞላበት መንገድና በንቃት ይጠቀሙበት። በሽግግር ጊዜው መስራት የሚገባቸውን ቀሬታ ተግባራትን በመላ ያሳኩ፣ እንዲያውም ከዚያ ባሻገር ያስቡ። የደቡብ ሱዳን ተፋላሚዎች በተስማሙበት መሰረት ስልጣን ተጋርተው የጋራ መንግስት እስኪመሰረት ድረስ ጦራቸውን አረጋግተው ሂደቱ መጀመሩን በነገው ዕለት ማወጅ ነበረባቸው። ያ ሳይሳካ ሌላ ቀነገደብ ተሰጥቷል። አምባሳደር ቶማስ ቀነገደቡ መራዘሙ በሰላም ስምምነት ወቅት የተነደፉ የጊዜ ሰሌዳዎች ላይ አንዳችም ተጽዕኖ ማሳረፍ የለበትም ባይ ናቸው። ገና ከመነሻው ግልጽ አድርገናል። ምናልባት የሽግግር መንግስት ምስረታ ጊዜውን ስለማራዘም ቢያሰላስሉ እንኳ ያ በሽግግሩ ማክተሚያ ላይ በሚኖረው ምርጫ በምንም መልኩ ተጽዕኖ ማሳረፍ እንደማይገባው አስገንዝበናል። በስምምነቱ መሰረት ተፋላሚ ኃይላቱ ጦራቸውን ወደየጦር ሰፈሮች ማስገባት ይጠበቅባቸዋል። የተለያዩ ኃይላትንም አዋህደው የጋራ ስልጠና ሊሰጡ ይገባል። ከሌሎች ጉዳዮች ደግሞ ለአብነት ያህል እርስ በርስ መተማመንን ማጎልበቱና ከባላንጣነት ራስን ማቀቡ ላይ የሰላም ስምምነቱ ፈራሚዎች ያሳኳቸው እጅግ ጥቂቶቹን ነው። ተፋላሚ ኃይላቱ ያንን ለማድረግ የገንዘብ ድጋፍ እጥረትን እንደ ዋነኛ ተግዳሮት አድርገው ያማርራሉ። ዓለም አቀፉ ማህበረሰብ ለዚያ እጁን እንዲዘረጋ ተደጋጋሚ ተማጽኖችን አሰምቷል። የደቡብ ሱዳን መንግስት ተወካዮች ለሂደቱ የሚውል አንድ መቶ ሚሊዮን ዶላር መንግስታቸው ለማቅረብ ተዘጋጅቷል ሲሉ ቃል መግባታቸው ለጋሽ ሀገራት ቁጣቸው ረገብ እንዲል አድርጓል። ለጋሽ ሀገራቱ የደቡብ ሱዳን መንግስት ለሰላም ሂደቱ ገንዘብ ለምንድን ነው የማያወጣው ሲሉ ሲወቅሱ ከርሟል። የዩናይትድ ስቴትስ መንግስት በዲፕሎማሲው ረገድ ብሎም ተፋላሚ ኃይላቱ የፈረሙት ስምምነት ተግባራዊነቱ እንዲረጋገጥ ላቅ ያለ ሚና ተጫውቷል። እስካሁን ድረስም ደቡብ ሱዳን ከፍተኛ የሚባል የእርዳታ ገንዘብ አግኝታል ተገኝታለች። አምባሳደር ቶማሱ ሼክ መንግስታቸው ካሁን በኋላ በደቡብ ሱዳን እርዳታ የሚያደርገው በሰብአዊ ጉዳዮችና ተፋላሚ ኃይላቱ የሰላም ስምምነቱን ገቢራዊ ማድረጋቸውን ለመቆጣጠሪያ ነው ብሏል። ጦሩ የጸጥታ ክፍሉን በለውጥ ለማዋቀርና በተለይ የጦር ኃይላትን ወደ ጦር ሰፈሮች ለመመለስ የሚደረገውን የቀጥታ ድጋፍ በተመለከተ ለጦሩ ከእንግዲህ ድጋፍ አናደርግም። ያ ከገደብ አለፈ ነው። ምክንያቱም ይኸው ጦር እኮ ነው ባለፉት አምስት ዓመታት በሰላማዊ ዜጎች ላይ ጦርነት ሲያከናውን የነበረው። ስለዚህ ያንን አንረዳም። ሆኖም ግን ቶማስ ሁሼክ የሰላም ስምምነቱን ሂደት በቅጡ ለማስኬድ ይቻል ዘንድ የደቡብ ሱዳን መንግስት ቃል የገባውን አንድ መቶ ሚሊዮን ዶላር ፈሰስ ሲያደርግ ዩናይትድ ስቴትስ ማየት እንደምትሻ አስገንዝቧል። ዩናይትድ ስቴትስ በገንዘብ እጥረትም ሆነ በሌላ ምክንያት የሰላም ሂደቱ ከእንግዲህ ተሰናክሎ ማየት አትፈልግም። በዚህም አለ በዚያ በተለይ የሰላም ሂደቱን ለማሰናከል መሞከር ህጋዊ አይደለም። እኛም ሆነን ሌሎች በዚያ ጉዳይ ላይ ጥብቅ አቋም ነ ያለን። ደቡብ ሱዳን እንደ ጎርጎሪዮስ አቆጣጠር ከ2013 ዓ ም ታህሳስ ወር አንስቶ በእርስ በርስ ጦርነት ተዘፍቃለች። የደቡብ ሱዳን ተፋላሚ ኃይላት የሰላም ስምምነቱን አሁን በተራዘመላቸው ቀነ ገደብ ገቢራዊ ያድርጉ አሊያም ዳግመኛ ቀነ ቀጠሮ ይራዘምልን በማለት አቤት ይበሉ። ለማወቅ ከእንግዲህ የመንፈቅ ጊዜ አለም።